ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ስርጭታችን ጀመረ። በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ አንገሽ በተባለ ቀበሌ ሐሙስ ገበያ በተባለች ስፍራ ሐሙስ የካቲት 13 ቀን 2017 ዓ ም ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቆሰላቸውን የአሜሪካ ድምፅ ያነጋገራቸው የሟች ቤተሰቦችና የአይን ማኞች ተናግረዋል። ኳስ ሲጫወት የነበረ የ15 ዓመት ልጃቸው በጥቃቱ መገደሉን የተናገሩትን ወይዘሮ ታንጉት የተባሉ እናትን የሰማችሁት። የ8 ዓመት ልጃቸውም ቆስሎ ሆስፒታል እንደሚገኝ ለቪኦኤ ተናግረዋል። በሌላ ዜና ደግሞ በኢትዮጵያና በኬንያ አሳ አስጋሪዎች መካከል ድንበር ላይ በተፈጠረ ግጭት ከኢትዮጵያ በኩል 13 ከኬንያ ደግሞ 22 ሰዎች የደረሱበት እንዳልታወቀ ተነግረዋል። 13 ኢትዮጵያውያን መገደላቸውንና እስካሁን የተገኘው ግን የአንድ ሰው አስክሬን ብቻ መሆኑን አንድ የአካባቢው ባለስልጣን አስታውቀዋል። ዘገባዎቹ ከዜናውን ቀጥሎ ይቀርባሉ። ሰኞ የካቲት 17 ቀን 2017 ዓ.ም ም ክቡራትና ክቡራን እንደምናመሻችሁ ሳስተናግዳችሁ የማመሸው እንግዶሌ ነኝ። ለዓለም ዜናው ስመኝሽ የቆየ በስቱዲዮ ትገኛለች። የምሽቱን ስርጭት የሚያቀናብርልን ንጉሱ ታምሬ ነው። ዋና አዘጋጅ ጽዮን ግርማ። አሁን በቅድሚያ ወደ ዓለም ዜናው በድጋሚ እንደምናመሻችሁ። ዜናዎቹን የማሰማችሁ ስመኝሽ ቆየ ነኝ። የሶማሊያና የኢትዮጵያ የጸጥታ ባለስልጣናት በአዲሱ የአፍሪካ ሕብረት ተልእኮ ውስጥ የኢትዮጵያን ወታደሮች ተሳትፎ የሚያረጋግጥ ስምምነት ተፈራረሙ። ስምምነቱ የተደረሰው ባለፈው ሳምንት መገባደጃ የኢትዮጵያውን ደህንነት ጉዳዮች ኃላፊ ሬድዋን ሁሴንን ጨምሮ በኢትዮጵያ ጦር አዛዥ ፊልድ ማርሻል ብርሃኑ ጁላ የተመራው የልዑካን ቡድን ከሶማሊያዎቻቸው ጀነራል አድዋ ዩሱፍ ራጌና አብዱላሂ መሐመድ አሊ ሳምባሎልቬ ጋር በሞቃዲሾ ላይ ተገናኝቶ ከተነጋገረ በኋላ ነው። የኢትዮጵያና የሶማሊያ መገናኛ ብዙኃን ምንጮች ይህንን ጠቁመዋል። የሶማሊያ ብሔራዊ የዜና አገልግሎት እንደዘገበው በሁለቱ ወገኖች መካከል የተደረገው ውይይት ያተኮረው የሽብር ጥቃቶችን ለመክታት በሚካሄደው ዘመቻ የቀጠናውን መረጋጋት በሚመለከቱና የኢትዮጵያ ኃይሎች በሶማሊያ በሚሰማራው የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ውስጥ በሚኖራቸው ሚና ላይ ነው። በኢትዮጵያና በኬንያ ሳስጋሪዎች መካከል ድንበር ላይ በተፈጠረ ግጭት ሀያ ሁለት የሚጠጉ ሰዎች የደረሱበት እንደማይታወቅ የኬንያ ፖሊስና የመንግስት ባለስልጣናት አስታውቀዋል። በግጭቱም ሀያ ሁለት የኬንያ አሳ አስጋሪዎች ደብዛቸው መጥፋቱ፣ አስራ አምስት ጀልባዎች መሰረቃቸውንና ከኢትዮጵያ ወገን የዳሰነች ተወላጅ የሆኑ ስድስት አሳ አጥማጆችን ታድገው ወደ ሀገራቸው እንዲመለሱ ማድረጋቸውን የቱርካናው አውራጃ ፖሊስ አብራርቷል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ መርኮሜን ኤክስ በተሰኘው መተግበሪያ ላይ በጻፉት መልእክት መንግስት እሁድ ዕለት ተጨማሪ ኃይል ወደ ድንበር እንዲሰማራ ማድረጉንና በሁለቱ ማህበረሰቦች መካከል ሰላም ለመፍጠር ከአዲስ አበባ ጋር እንደሚነጋገር አመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሱዳን ጦር ከአንድ ዓመት በላይ በከበባ ስር የቆየውን ኦቤድ የተሰኘ ቁልፍ ከተማ ማስለቀቁን ወደ ደቡብ ማዕከላዊ ክልል መድረስ የሚያስችለው ስትራቴጂክ አካባቢ መያዙን እና ሁለት ዓመት ለሚጠጋ ጊዜ ከፈጥኖ ደራሹ ኃይል ጋር እያደረገ ላለው ጦርነት ወሳኝ የአቅርቦት መንገዶችን ማጠናከሩን አስታወቀ። ከተማዋ የተንጣለለ ወታደራዊ የአየር ማረፊያና ሀግና ተብሎ የሚጠራው አምስተኛ ወታደራዊ የጦር ሰፈር የሚገኝባት ናት። የንግድና የትራንስፖርት ማዕከል የሆነችው ኦቤይድ የደቡብ ዳርፎር ክልል ዋና ከተማ የሆነችውን ኒያላን ከካርቱም ጋር የሚያገናኘው የባቡር ሀዲድም እንደሚገኝባት ሲሆን እንደ አውሮፓውያን አቆጣጠር በሚያዝያ 23 ጦርነቱ ከተቀሰቀሰ ወዲህ በፈጥኖ ደራሹ ኃይል ስር ቆይታለች። የሀገሪቱ የገንዘብ ሚኒስትር ጅብሪል ኢብራሂም ጦሩ በኦቤድ ያገኘውን ድል ትልቅ እርምጃ ሲሉ አወድሰዋል። በዩክሬን የሚካሄደውን ጦርነት ማስቆም በተመለከተ በአንድ ወገን በአሜሪካ በሌላ ወገን ደግሞ በዩክሬን ተረቀው ለተባበሩት መንግሥታት ድርጅት ጠቅላላ ጉባኤ የቀረቡ የውሳኔ ሀሳቦች ዛሬ ሰኞ ድምጽ እንደሚሰጥባቸው ይጠበቃል። ጠቅላላ ጉባኤው በቅድሚያ በዩክሬን በቀረበው እና በአውሮፓ ሕብረት በሚደገፈው ረቂቅ የውሳኔ ሀሳብ ላይ ድምጽ እንደሚሰጥ ሲጠበቅ፣ በመቀጠል ደግሞ በአሜሪካ በቀረበው ላይ ድምጽ ይሰጣል። የድርጅቱ የጸጥታው ምክር ቤት ደግሞ በተናጥል በአሜሪካ በቀረበው ረቂቅ ላይ ድምጽ ይሰጣል ተብሎ ይጠበቃል። አሜሪካ ግጭቱ በአስቸኳይ እንዲቆምና በዩክሬንና በሩሲያ መካከል ዘላቂ ሰላም እንዲመጣ ጥሪ አድርጋለች ያለው የሮይተርስ ዘገባ የአሜሪካው ረቂቅ ሩሲያ በዩክሬን ላይ ወረራ መፈጸሟን አያመለክትም ብሏል። በዩክሬን የቀረበው ረቂቅ ደግሞ ጠቅላላ ጉባኤው ከዚህ በፊት የደረሰበት የውሳኔ ሀሳብ ተግባራዊ እንዲሆን ይጠይቃል። ይህም ሩሲያ በዓለም እውቅና ከተሰጠው የዩክሬን ድንበር ሙሉ ለሙሉ እንድትወጣ የሚጠይቀውን ይጨምራል። የጠቅላላ ጉባኤው አጀንዳዎች ተፈጻሚነት ህጋዊ ግዴታ የሌላቸው ቢሆኑም በዓለም አቀፉ ማህበረሰብ ዘንድ ሞራላዊ ጫና እንዲፈጠር ሊያደርጉ ግን ይችላሉ ተብሏል። አድማጮችና ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ እንግዱ ልመልሳችሁ። ስመኝ፣ ሸቆየን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ሳስተናግዳቸው የማመሸው እንደወልድ ነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ ነው። የዌብና ማህበራዊ ሚዲያ አሰናጃችን አበባዮ ገበያው፣ የምሽት ዋና አዘጋጅ ጽዮን ግርማ። ስርጭታችንን ከሬዲዮ በቴሌቪዥን፣ በተጨማሪ በዌብ ሳይታችን አምሀሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ ወደ ዕለቱ ቀዳሚ ዘገባ እናልፋለን። በኢትዮጵያውያንና በኬንያውያን አሳስጋሪዎች መካከል ድንበር ላይ በተፈጠረ ግጭት ከኢትዮጵያ በኩል 13 ከኬንያ ደግሞ 22 ሰዎች የደረሱበት አልታወቀም ተብሏል። በኢትዮጵያ ደቡብ ኦሞ ዞን የዳሰነች ወረዳ አስተዳዳሪ 13ቱ ኢትዮጵያውያን መገደላቸውንና እስካሁን የተገኘው የአንድ ሰው አስክሬን ብቻ መሆኑን ሲያስታውቁ ከኬንያ በኩል 22 የሚጠጉ ሰዎች መጥፋታቸውን የኬንያ ፖሊስ እና የመንግስት ባለስልጣናት አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ሪፖርት ልኳል። ካለፈው ሳምንት የካት 13 ቀን 2017 ዓ ም በአሳ ማስገሪያ መረብ ዝርፊያ በዳስነችና በቱርካና አርቢቶ አደሮች መካከል የተነሳው ግጭት ተካርሮ ትናንት ከጠዋቱ ሁለት ሰዓት ጀምሮም እስከ ቀን ዘጠኝ ሰዓት ድረስ በተደረገ የተኩስ ልውውጥ ሰዎች መገደላቸውን በደቡብ ኦሞ ዞን የዳሰነች ወረዳ አስተዳዳሪ አቶ ታደለ ሀቴም ለአሜሪካ ድምፅ በስልክ አስታውቀዋል። እጅግ በጣም ሀይለኛ ግጭትም የነበረበት ሌላም ሰው ሀይል መቶ የማሰራረጥ አይነት ባህሪም የነበረበት ሁኔታቸው ናቸው የነበሩት። ያው ቶታሊ በእኛ ሳይድ ወደ አስራ ሶስት ሰው ነው የሞት ማለት ይቻላል ከጦርነት ማለት እነዚህ ግጭቶች ከተጀመሩ ጊዜ ጀምሮ ያው ትላንትና ጨምሮ ወደ አስራ ሶስት ሰው አርፈዋል። ከዛ ውጭ ደግሞ አስራ ሶስት ሰው ቆስሎ ቆስሎብናል። እስካሁን የተገኘው የአንድ ሰው አስክሬን ብቻ ነው ያሉት አስተዳዳሪውም የሌሎቹ በቱርካና ሀይቅ ውስጥ ጠፍቷል ሲሉ ተናግሯል። በሁለቱም ሳድ የሞቱ ሰዎችም አስክሬኖችም አልተገኙም። ነገር ግን ከዚህም በፊት የእኛ ይህ ደረቃማ ወደ በሳር በግጦች መላ ላይ ተገደሉ ሰዎች ያው የእነሱን አንዱን እኛ አገኝተነዋል ነዋል እሱም ቀብረን እዚ ወሰ አምትን ከሞተ በኋላ ወስደንም እንደዚሁ ቀብረናል። ግን አጠቃላይ ውሃ ውስጥ የሞቱ ሰዎች አስክሬናቸው አልተገኘም። ኢቨን እኛ አሁን የአስራ ሁለቱ አስክሬን አላገኘንም። ከዛ ውስጥ የአንዱ ነው አሁን የቀበር ነው ማለት ነው። ስለዚህ አስራ ሶስት ሰዎች መሞታቸውን በምን አረጋገጣችሁ? ቤተሰብ ያውቃል። አሁን ምሳሌ ያው አስጋሪዎች ይባል ከዛ የመጡ ሰዎች የራሳቸውን ያውቃል። ተዛርፎ ሲገደሉ እዛው አጠቅ ላይ ያለው ሰው ራሱ ይጠቁማል ይናገራሉ። ማውጣት ስለማይችል የራሱን አተርፎ ነው የምመጣው። እና በዛ ልክ ያው መረጃዎች በዛ የተሰጡ ነው። አሁን እነሱ ወደ ሀያ አምስት ሰው ተገኘቁ ነር ብሎ ነው ይህን ያስተላለፉት። አሁን የነዚህም መረጃዎችም አሁን አስከረኑ ተገኝቶ አይደለም። በኢትዮጵያና በኬንያ በኬንያ አሳስጋሪዎች መካከል ድንበር ላይም በተፈጠረ ግጭት ሀያ ሁለት የሚጠጉ ሰዎች መጥፋታቸውን የኬንያ ፖሊስና የመንግስት ባለስልጣናት ማስታወቃቸውን ጠቅሶም ሮይተርስ ዘግቧል። ቅዳሜ ምሽት ግጭቱ ተቀሰቀሰው በኬንያና በኢትዮጵያ ድንበር አቅራቢያም በሚገኘው የኦሞ ወንዝ አካባቢ በሚገኙት ሎፔሙካትና ናትራ የተባሉ አካባቢዎች መሆኑን የኬንያ ቱርካና አውራጃ አስተዳዳሪ ጀርሚያ ሎሙሩካይ ይሁድለት በሰጡት መግለጫ አስታውቀዋል። በግጭቱም 22 የኬንያ አሳስጋሪዎች የደረሱበት እንዳልታወቀም 15 ጀልባዎች መሰረቃቸውና ከኢትዮጵያ ወገን ደግሞ የዳሰነች ተወላጅ የሆኑ ስድስት አሳ አጥማጆች ታድገው ወደ አገራቸው እንዲመለሱ ማድረጋቸውን የቱርካና አውራጃ ፖሊስ አብራርቷል። የኬንያ የአገር ውስጥ ጉዳይ ሚኒስትር ኪፕቹንጋም ሙርኮመን ኤክስ በተሰኘ መተግበሪያ በጻፉት መልእክት መንግስት እሁድ ዕለት ተጨማሪ ኃይል ወደ ድንበር እንዲሰማራ ማድረጉና በሁለቱ ማህበረሰቦች መካከል ሰላም ለመፍጠር ከአዲስ አበባ ጋር እንደሚነጋገሩ አመልክቷል። በሌላ በኩል በግጭቱ አጎቴና የአክስቴ ልጅ ተጎድቷል፣ ያለው አሰጪ ሉካሉባ የተባሉ የዳስነች ወረዳ የሲኤስ ቀብሬ ነዋሪ ለአሜሪካ ድምፅ በስልክ ተናግሯል። ሎሊክ ሞቶሎናም፣ ጉዳ ጀርሞተ የተባሉ ዘመዶቹ መገደላቸውን ያስረዳው አሰጪም የተገደሉት አሳ በማስገር ስራ ላይ በነበሩበት ወቅት ነው ብሏል። እኚሁ ተጎጂነኝ የምሉት አስተያየት ሰጪም በአካባቢው ከፍተኛ ስጋት አለ ስሉም ለቪኦኤ በስልክ ገልጿል። እኔ አጎት የለብኝ አጎት የአክስት ልጅም እንደዚህ ሞቶብኛል አጥማጅ ናቸው። እነዚህ አጥማጆች ናቸው። አጥማጆች ናቸው ያጠመዱ ያሉ ነው ተገደሉት። የተኩስ ልውውጥ ነበረ፣ የተኩስ ልውውጥ ው ከኬንያ ሰራዊት ጋር፣ ከኬንያ ሰራዊት ጋር የተኩስ ልውውጥ ነበረ። የአሜሪካ ድምፅ ከቱርካና ካውንቲ ገዢ ከጆርጅ አሪና አስተያየት ለማግኘት በተደጋጋሚ የስልክ ጥሪ ቢያደርግም ባለማንሳታቸው አልተሳካም። ሁለቱም ወገን ግድያ ተፈጽመው ወሰን ዘልቀው በገቡም የሁለቱ ሀገራት ሚሊሻዎች ነው ሲሉ እርስ በርስ የተወነጃጀሉ ሲሆን የዳሰነች ወረዳ አስተዳዳሪ አቶ ታደለም የግጭቱ መንስኤ የአሳ ማስገሪያ መረብ መሰራርቅ ሲሆን ያንን ተከትሎም በተከሰተ ግጭት ሁለት የዳሰነች ሰዎች ባለፈው የካቲት 14 ቀን 2017 ዓ.ም መገደላቸው ነው በማለት አስረድተዋል። ተገደሉ ከተባሉት በተጨማሪ ሶስት ሰዎች ተጎድተው ሕክምና የተደረገላቸው ስለመሆኑ አክለዋል። ያው ሰዎችንም ወደ ጅንካ ሆስፒታልም የላክናቸው ሁኔቶች አሉና እዛ እየታከመ ነው ያለው። እዛ ውጭ ደግሞ ያው እንደዚሁ የንብረት መውደሞች አሉ፣ መዝረፍ አለ። እንደዚሁም የአሳ ማስጋሪያ ች ዛተራ የምትባለው እንጨት ጀልባ ያለችም እሷም ወደ ስድስት አካባቢ ተወስዶብናል። ወደ አንድ መቶ ሀያ የአሳ መረቦች የተለያዩ ሳይዝ ያላቸው የአሳ መረቦች እንደዚህ ተወስዷል። እና በአካባቢውም የሰፈሩ ነጋዴዎች ነበሩ። አሳ ነው የሚያስግሩ፣ አሳ ነው የሚገዙ። እዛ የተለያዩ ንግዶችን ያካሄዳሉ፣ ዱቄት ይነግዳሉ መጠጥ ይነግዳሉ። ከዛ ውጭ አሳን እያከማቹ መሸጥ የሚያደርጉት እንትናዎች ነበሩና ቶታል የእነሱ ንብረቶች ሁሉ ተወስዷል። የጂንካ ጠቅላላ ሆስፒታል ሜዲካል ዲሬክተር ዶክተር ቤንያም አስራት በመሳሪያ የቆሰሉ ሁለት ሰዎች ወደ ሆስፒታሉ ድንገተኛ ክፍል መግባታቸውን ገልጸው አንዱ ህክምና ሲከታተል ህይወቱ ማለፉን ለአሜሪካ ድምፅ በስልክ አስታውቀዋል። አንደኛው እንደ አጋጣሚ ደመንፈሶት ነበረ። ይቀጥል ደግሞ ኢንፌክሽንም ዴቨሎፕ አድርጎ ስለነበረ ወደ ኦፕሬሽን ሩም ገብቶ ነበረ። እዚህ ኦፕሬሽን ሩም ከገባ በኋላ ያለው ቦታ ወደሩ ሲታይ ውስጡ ብዙ ኢንፌክሽን ነበረ። እዛ እንደ አጋጣሚ እሱም ከተጠረገለት በኋላ እንደ አጋጣሚ ደመንፈሶት ስለነበረ እዚህ ህክምናውን በዛ መልኩ ሲከታተል ቆይቶ ህይወት አልፏል። ስለዚህ በቁጥር እኛ ጋር የመጡት በቁጥር አሁን አጣርቼ የደረስኩት ሁለት ናቸው። አንዱ እንዳልኩ ህይወቱ አል- ቦታ በጣም ከባድ ስለሆነ ሲመጣም የት ስለመጣ ኢንፌክሽን ዴቨሎፕ አድርጓል። ኦፕሬሽን ከገባ በኋላ ወጥቶ ደግሞ በተከታታይ መውረድ ሲጀምር ኢንፌክሽኑን ጋር ተያይዞ ደም መውረድን ሲያጋጥመው በዛ አጋጣሚ ወተው አልፏል። በዳስተነችና በቱርካና መካከል ከዚህ በፊትም ተመሳሳይ ግጭት ተከስቶ በሰውና ንብረት ላይ ጉዳት ማድረሱ ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታን ዘብዴዎስን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። ስርጭታችን ይቀጥላል። በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ አነገሽ በተባለው ቀበሌ ሐሙስ ገበያ በተባለች ስፍራ ሐሙስ የካቲት 13 2017 ዓ.ም ገበያ ዳር በሚገኙ ተያይዘው በተሰሩ ንግድ ቤቶች ላይ ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቁሰላቸውን የአሜሪካ ድምጽ ያነጋገራቸው የሟች ቤተሰቦችና የአይን ማኞች ተናግረዋል። ገበያው አካባቢ ኳስ ሲጫወት የነበረ የ15 ዓመት ልጃቸው በጥቃቱ መገደሉን የተናገሩ ወይዘሮ ታንጉት የተባሉ እናት የስምንት ዓመት ልጃቸውም ቆስሎ ሆስፒታል እንደሚገኝ ተናግረዋል። የጎንቻ ሲሶ እነብሴ ወረዳ አስተዳዳሪ ግን ጥቃቱ ሲቪሎች ላይ ያነጣጠረ ሳይሆን ጽንፈኛ ባሉት ቡድን ላይ የተፈጸመ እንደሆነ ገልጸው አስተባብለዋል። ሌሎች በጥቃቱ መጎዳታቸውን የገለጹና የተጎጂዎችን አስክሬን ሰብስበናል ያሉ የአካባቢው ነዋሪዎች ጥቃቱ በሲቪሎች ላይ የተፈጸመ ነው ብለዋል። በአሜሪካ ድምፅ ዘጋቢዎች የተዘጋጀውን ዘገባ ደረጀ ደስታ ያቀርበዋል። በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ አንገሽ በተባለው ቀበሌ ሐሙስ ገበያ ከተማ ላይ ባለፈው ሐሙስ የካቲት 13 2017 ዓ ም ገበያ ዳር ባሉ ተያይዘው በተሰሩ የጭቃ ቤቶች ውስጥ በነበሩ ንግድ ቤቶች ላይ ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቆሰላቸውን የአሜሪካ ድምፅ ያነጋገራቸው የሟች ቤተሰቦችና የአይን እማኞች ተናግረዋል። ሐሙስ ገበያ በተባለው አካባቢ በገበያው አቅራቢያ ኳስ በመጫወት ላይ የነበረ የ15 ዓመት ልጃቸው እንደተገደለባቸው የተናገሩት ወይዘሮ ታንጉት ደምሰው የተባሉት እናት ልጃቸው ሲገደል እሳቸው ቤት ውስጥ እንደነበሩ ለአሜሪካ ድምፅ ተናግረዋል። ድንገት የከባድ ፍንዳታ ድምፅ ሰምተው ሲወጡ የ15 ዓመቱ ልጃቸው ታገሰ ጌታቸው በጥቃቱ ከሌሎች ሰዎች አስክሬን ጋር ወድቆ እንዳገኙት ተናግረዋል። የ8 ዓመት ልጃቸውም ቆስሎ በጽኑ ሕመም ውስጥ እንደሚገኝ ገልጸው ስጋና መንፈሳቸው በሀዘን በመድከሙ ብዙ መናገር እንደማይችሉ ገልጸውልናል። ሌላዋ የ22 ዓመት ወጣት እንደሆነች የተናገረችው እና በደህንነት ስጋት ምክንያት ስሟን በይፋ እንዳንጠቅስ የጠየቀችን ወጣት በጥቃቱ መቁሰሏን ተናግራለች። መኗሪያ በተመሳሳይ የደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን የአይንማኝ በዕለቱ ሐሙስ የካቲት 13 2017 ዓ ም ከረፋዱ አምስት ሰዓት አካባቢ ከጓደኞቹ ጋር ሻይ ቤት ተቀምጠው እያሉ ከሰማይ ላይ የተለየ ድምፅ መስማታቸውና እሱ ከነበረበት 200 ሜትር ሊሞላ በሚችል ርቀት ከባድ የፍንዳታ ድምፅ መስማታቸውን ይናገራሉ። ከዛ በኋላ ምናምን በጣም ወደ ላይ ይነሳል። ወደዛ ድምጽ ተሰማበት እና በኋላ ወደሚጎልበት ቦታ ኒሄድ ስንሄድ እዛ በርካታ ሰው ወድቆ የቆሰሉትን እያነሳን እና የሕክምና ውሰድ ማንነታቸውም የማይለዩ ስለነበሩ አስራ ስድስት ሰው ጠቅላል የሞት የቆሰለ ወደ አስራ አንድ አካባቢ ምናምን በእርግጠኝነት አይቻል። ብዙዎች ደግሞ ቆርቆሮ የሚገዙ ይመጣሉ ከሱ ይገዙና ቆርቆሮ በህብረት ነው ተሸክመው። የጎንቻ ሲሶ የእነብሴ ወረዳ አስተዳዳሪ አቶ የኔዋ ደመቀ የድሮን ጥቃት መፈጸሙን ከነዋሪው በስልክ እንደተነገራቸው ገልጸው የተፈጸመው ግን በንጹሐን ዜጎች ላይ ሳይሆን ጽንፈኛ ሲሉ በጠሩት ታጣቂ ኃይል ላይ ነው ብለዋል። ጥቃቱ የተፈጸመውም ታጣቂው ኃይል እንደ ካምፕ እየተጠቀምበት ባለው ትምህርት ቤት ላይ እንጂ የንግድ ሱቆች ላይ አይደለም ሲሉም አክለዋል። አብዛኛው ሦስተኛው ቡድን ተሰበሰበበት ላይ ነው ያረፈ እንግዲህ ከዚያ በፍንጣሪ በምን የተወሰኑ ህጻኖች በፍንጣሪ ተጎድተው ሊሆን ይችላል ያሉን እንጂ የዳማውን በሳተ መንገድ እንጹሀን ላይ እንዳላረፈ ነው እዚ አካባቢ ያሉ አርሶ አደሮች የነገሩን ትምህርት ቤቱ ላይ ነው ያለ ሜሄድ አለ። ትምህርት ቤቱ ላይ ሰብሰር ነ የሚወደቀው እዛ ላይ ነው ነው የሚሉት። እና በዋናነት ትምህርት ቤቱን እያፈረሱ እንጨቱን ለማገዶ ደካምድነት የሚጠቀሙበታል። ትምህርት ቤት ላይ ከፊሉን እኮ እኔም በአካል ስላየሁት ለማገዶ ተጠቅሞበታል፣ እያፈረሱ አስፋው ተመስገን የተባለ ሌላው የአይን እማኝ ደግሞ በአካባቢው ነበር ያሉትን ሲያብራሩ እያ ነው የሚዞር በጣም እየቀረበ ድምጽ እየተሰማ እየተሰማ ሄደ። ከዛም በኋላ እያደ

አስራ ስድስት ሰው ነው የሞቱ። ብዙዎች ንጹሃን ናቸው። የስምንት አመት ህጻን ልጅ ሞቷል። ሌላ አስራ አምስት አመት ልጅ ሞቷል። አሁን ደግሞ ምንም የማይንቀሳቀስ ልጅ አለ። አሁን አስራ ስድስት አመት ህጻኖች እና ተለምኖ አስር አስራ አምስት ነው ነው ያሉት። ቤት ሊሰራ ሲል ማለት ነው። በሸክም ነው የሚሄዱ። ቤተ ክርስቲያን ነው አብዛኛውን የቀበሩት። በዛን ቀን እየተከበሩ ሰባት ናት እና ብዙ ነው የቆሰለው። ፍንጣሪ እኛ ካዩ ሁዳ እኛ ጠግብ ድረሱላ አርፏል። በከተማው የግል የመጀመሪያ ህክምና መስጫ ተቋም ባለቤት የሆኑትና ስማቸውን በሚስጥር እንድንይዝ የጠየቁን ሐኪም በእሳቸው የህክምና ተቋም መጥተው በጦር መሳሪያ ተመትተው የመጡና የታከሙ እንዳሉ ተናግረዋል። ከፍተኛ እስከ መካከለኛ ድረስ አለ እና በጣም ረጎዱችን ሲያታያቸው በየቦታው የተመሳሰ ነው እንትራቸው ፊታቸው ሁሉ በጣም ጥላ ነገር የጣለባቸው ናቸው ማለት ነው። የከባድ መሳሪያ ጉዳት እንዲሆነ ይታወቃል። ከፌዴራል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊን ዶክተር መንገሻ ፋንታው የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማግኘት አልቻልንም። ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። በኢትዮጵያ በሪክተር መለኪያ አምስት ነጥብ ሁለት የተመዘገበ ሌላ የመሬት መንቀጥቀጥ ተከሰተ። ንዝረቱ በዋና ከተማው አዲስ አበባና በሌሎችም አካባቢዎች የተሰማ የመሬት መንቀጥቀጥ ትናንት የካቲት 16 ቀን 2017 ዓ ም መከሰቱን የአዲስ አበባ ዩኒቨርሲቲ ተመራማሪዎች አስታውቀዋል። በፈንታሌ ዶፈን አካባቢ የተከሰተው ይኸው የመሬት መንቀጥቀጥ በሪክተር ስኬል አምስት ነጥብ ሁለት ሆኖ መመዝገቡን በዩኒቨርሲቲው የጂኦፊዚክስ ና ስፔንስ ሳይንስ ዲሬክተር ፕሮፌሰር አታላይ አየለ ለአሜሪካ ድምፅ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩ ልከዋል። ትናንት እሁድ የካቲት 16 ቀን 2017 ዓ.ም በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ45 አካባቢ የተከሰተው የመሬት መንቀጥቀጥ ንዝረት አዲስ አበባ ውስጥ ጭምር መሰማቱን ነዋሪዎች ለአሜሪካ ድምፅ አረጋግጠዋል። በተለይ በአንዳንድ የከተማው አካባቢዎች የፈጠረውን ንዝረት በመኖሪያ ህንፃዎች ውስጥ ንቅናቄ መፍጠሩን አመልክተዋል። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ና ስፔስ ሳይንስ ዳይሬክተር ፕሮፌሰር አታላይ አየለ ለአሜሪካ ድምፅ እንደገለጹት ትናንት የተከሰተው የመሬት መንቀጥቀጥ ዋና ምንጭ አሁንም የፈንታሌ አካባቢ ነው። ይህ እየተፈጠረ ያለውም ቅልጣ ዓለት እየሰረሰረ ወደ ላይ ለመውጣት በሚያደርገው ሙከራ መሆኑን የጠቀሱት ዳይሬክተሩ የትናንትናው በሬክተር ስኬል መለኪያ አምስት ነጥብ ሁለት ሆኖ መመዝገቡን ተናግረዋል። እስካሁን የተከሰቱት የመሬት መንቀጥቀጦች ምንጭ ግን ተመሳሳይ መሆኑን አብራርተዋል። ፈንታሌ ዶፋን ቮልካኖ ጋር በተያያዘ ከመስከረም ጀምሮ እየቀጠለ ያለ እንቅስቃሴ ነው ያለው እና የሞቅ አንዴ ቀዝቀዝ እያለ ነው እየተፈጠረ ያለው። የተሰሙት እንደው በስሜት ደረጃ እስከ አዲስ አበባ ድረስ የተሰሙት ከመቶ በላይ መሬት መንቀጥቀጦች ናቸው የተሰሙ ያሉት ማለት ነው። እና አንዴ ሞቅ ይላል፣ አንዴ ቀዝቀዝ ይላል። ከዚህ ከግልጥ ዓለት እየሰረሰረ ወደ ላይ ለመውጣት በሚያደርገው ሙከራ ነው መሬት መንቀጥቀጥ እየተፈጠረ ያለው። እና ሳሌ መታራ ዶፈን አካባቢ ነው ምትሉ እንግዲህ ከዚያ የሚመነጭ ነው ይሄና እስከ አዲስ አበባ ድረስ ነው እየተሰማ ያለው እና በዚያ አካባቢ ያሉ ከተሞችን ጨምሮ ማለት ነው። ብዙም ሌላ ቦታ የተፈጠረ አይደለም። ያው ከተለመደው አካባቢ ነው ማለት ነው። ከፍ ያለ ነው እና አራት ነጥብ ስምንት ሁሉ ይሰማል እኮ አዲስ አበባ። ባለፈው ግን ስድስትም ተፈጥሮ እንደአሁኑ አልተሰማም። ምክንያቱም ከመሬት ወለል በታች ጥልቀት ስለነበረው እስከ አስራ ስምንት ሀያ ኪሎ ሜትር ጥልቀት ላይ ነበረ አልተሰማም በአሁኑ በአሁኑ መጠን ማለት ነው። የመሬት መንቀጥቀጥ ክስተቶች በተከታታይ መሰማት የጀመሩት ከያዝነው የ2017 ዓ ም መጀመሪያ አንስቶ መሆኑን በዚያው በአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ስፔስ ሳይንስ መምህርና ተመራማሪ ዶክተር ኤልያስ ሌዊ ገልጸዋል። ከመስከረም ወር 2017 ዓ ምት አንስቶ የዩኒቨርሲቲው ባለሙያዎች የመዘገቧቸው ክስተቶች በርካታ መሆናቸውንም አስረድተዋል። አምስት ወር ከምናምን ሆኖታለች። በዚህ መካከል ግን በጥቅምት ወር ላይ ትንሽ ቀብ ብሎ ነበር። የመሬት መወጣጠርም ቀንሶ ጠፍቶ ነበር ለአንድ ወር ያህል። ከዛ በኋላ እንደገና ነው እንግዲህ የጀመረው ማለት ነው። በተለይ ከታህሳስ በኋላ ነው ድግግሞሹ የመጣው ይላል። በተለይ ድግግሞሽ ታይተዋል ይባላል። የእኛ ማዕከል በቀን ከመቶ በላይ መሬት መንቀጥቀጦች የመዘገብንባቸውን ቀናቶች አሉ፣ ግን ሁሉም እዚህ አዲስ አበባ ከተማ ላይ አይሰማም። አንዳንዶቹ መጠናቸው ትንሽ ወረድ ያለ ስለሆነ አይሰሙም። ያ ሆኖ ነው እንጂ የምለው በተለይ አንድ ሰሞን ይሄ ከዲሴምበር አስራ ዘጠኝ ጀንዋሪ አጋማሽ ድረስ ላይ እስከ ጥር አጋማሽ ከታህሳስ እስከ ጥር ማለት ነው በፈረንጆቹ አቆጣጠር አጋማሽ ውስጥ በቀን እስከ መቶ እንደዚህም በላይ አለ። እኛ የእኛ መረጃ ማጠናቀሪያ መካከል ላይ አሁንም አላቋረጠም። ሰሞኑንም በየቀኑ መጠናቸው አነስተኛ የሆነ ይሁን እንጂ እጅግ ብዙ ረደ መሬቶች እንመዘግባለን ያለ ነው። በተከታታይ እየተከሰተ ያለው የመሬት መንቀጥቀጥ ክስተት በዚህ ጊዜ ይቆማል ብሎ መናገር እንደማይቻልም ዶክተር ኤልያስ አብራርተዋል። መሬት መወጣጠሯን ወይም መኮማተሯን እስከምታቆም ድረስ ሊቀጥል እንደሚችልም ገልጸዋል። አሁን እየሆነ ያለው ፈንታሌ ልካኑ ሴንተር ላይ ወደ ውስጥ እየተቆማጠረች ናት ያለችው ከፈንታሌ ሰሜን ምስራቅ አንስተ ዶፈን እስከሚደስ ድረስ ሀምሳ ኪሎ ሜትሩ በሙሉ ደግሞ መወጣጠር ነው የሚታየው። ይሄ መወጣጠር ወይም መቆማተር እስከተቀጠለ ድረስ ርዕደ መሬቱ አብሮ ይካሄዳል ማለት ነው። በፈንታሌ አካባቢ እየተከሰተ ያለውን የመሬት መንቀጥቀጥ ተከትሎ በከተማዋ የሚሰማው ንዝረት ስጋት እንደፈጠረባቸው የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። የከተማዋ ህንፃዎችና ሌሎች ግንባታዎች የመቋቋም ደረጃ ምን ያህል እንደሆነም ሲጠይቁ ቆይተዋል። ባለፈው ጥር ወር ከዘርፉ ባለሙያዎች ጋር ውይይት ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አበበም አዲስ አበባ ካላት የመሬት መንቀጥቀጥ ተጋላጭነት አንጻር ተገቢውን የቅድመ ጥንቃቄ ጥናቶች የሚያደርግ የባለሙያዎች ግብረ ኃይል በማደራጀት በጋራ ለመስራት ከስምምነት መደረሱን መግለጻቸው ይታወሳል። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስና ስፔስ ሳይንስ ዳይሬክተር ፕሮፌሰር አታላይ አየለ አደጋው ያዝለቀቅ እያደረገ መቀጠሉ መዘናጋት መፍጠሩን በመጥቀስ ተዘጋጅቶ መጠበቅ እንደሚያስፈልግ አሳስበዋል። መሬት ላይ የወረደ ነገር የለም እስካሁን ያው በመቋቋም ደረጃ ነው። ምንድነው ሲሄድ እንቅስቃሴው ሲቀንስ፣ በዚያው ሄደ የሚያስብል ነገር የመዘናጋት ነገር አለ። ለተፈጥሯዊ ክስተቱም እኛ የምንሰጠውም ትኩረት በዚህ እንደዚያው ነው። ያዝለቀቅ እያደረግን እያደረግንን ያለ ነው። ግን ጥሩ የሚሆነው ተፈጥሮ አደጋ ማክሮ ስለማይመጣ ሁልጊዜ በተጠንቀቅ መደረግ ያለበትን ማድረግ ነው የሚጠበቀው በተለይ የመሬት መንቀጥቀጡ ምንጭ በሆኑት የፈንታሌና ዶፋን አካባቢዎች የሚገኙ በርካታ ነዋሪዎች ለስጋት ተጋልጠው መቆየታቸውን የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህፃሩ ዩኤን ኦቻ ባለፈው ሳምንት ባወጣው ሪፖርት አመልክቷል። ካለፈው ጥሩር አንስቶ ከ80 ሺ በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጋቸውንም ጠቅሷል። ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ሶስተኛ ዓመት የሞላውን የዩክሬን ጦርነትን ማቆም እንደሚያስፈልግ በድጋሚ ሲያሳስቡ የዩክሬኑ ፕሬዝደንት ዜሌንስኪ ደግሞ ለሰላም ሲባል ስልጣን ለመልቀቅ ፈቃደኛ እንደሚሆኑ ተናግረዋል። የቪኦኤዋ ቬሮኒካ ባልዴራስ ግሌሲያስ የላከችውን ዘገባ ደረጀ ደስታ ያቀርበዋል። ዛሬ ሰኞ እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2015 ዓ.ም ሩሲያ ዩክሬንን የወረረችበት ሶስተኛ ዓመት ይታሰባል። እናም ግጭቱን ለማብቃት ያለው አስፈላጊነት እጅግ ከፍተኛ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከትላንት በስቲያ ቅዳሜ በአመታዊ የወግ አጥባቂ አቀንቃኞች የፖለቲካ ጉባኤ ወይም በምህጻሩ ሲፓክ ላይ ንግግር ሲያደርጉ ስለ ጉዳዩ በድጋሚ አጽንኦት ሰጥተዋል። ማብቃት አለበት። ይህን ማየቱ አሰቃቂ አሰቃቂ ነገር ነው። ከፕሬዚደንት ዘሌንስኪ ጋር እየተገናኘው ነው። ከፕሬዚደንት ፑቲን ጋር እየተገናኘው ነው። ትራምፕ በተጨማሪም አሜሪካ ኪቭ ጦርነቱን እንድትዋጋ ለሰጠችው ወታደራዊ እርዳታ የዩክሬን የተፈጥሮ ሀብቶችን የማግኘት መብትን የሚሰጥ ስምምነትን ጠቅሰዋል። ለመደብነው ገንዘብ ሁሉ አንድ ነገር እንዲሰጡን እፈልጋለሁ። ስለዚህ የምናገኘውን ማንኛውንም ውድ የከርሰ ምድር ሀብትና ነዳጅ እንጠይቃለን። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ከትረምፕ አስተዳደር ጋር በተለይም የኢኮኖሚ ትብብርን አስመልክቶ አብረው መስራት አለባቸው ሲሉ የሪፐብሊካን ተወካይ የሆኑት ማይክ ሎለር ትላንት እሁድ ኤቢሲ በዚህ ሳምንት በተሰኘው የአሜሪካ ቴሌቪዥን ፕሮግራም ላይ ቀርበው በሰጡት ቃለ መጠይቅ ተናግረዋል። ዩናይትድ ስቴትስ ዩክሬንን ለመደገፍ በመቶ ቢሊዮን የሚቆጠር ዶላሮችን አፍሳለች። እናም ይህ ጦርነት ሲያበቃ ዩክሬን እንደገና ለመገንባት ከፍተኛ ኢንቨስትመንት ያስፈልጋታል። ትላንት እሁድ በኪቭ በተካሄደው የውይይት መድረክ ላይ ፕሬዚደንት ዜሌንስኪ ከዩናይትድ ስቴትስ ጋር እንደ አጋር የሚያደርጉትን ውይይት ለመቀጠል ዝግጁ መሆናቸውን ገልጸው ለሰላም ሲባል ከስልጣናቸው ወደ ጎን ገለል ለማለት ፈቃደኛ እንደሚሆኑ ፍንጭ ሰጥተዋል። ሰላም እንዲገኝ ስልጣኔን እንድተው በእርግጥ ይፈልጋሉ? ዝግጁ ነኝ። እንደዚህ አይነት ሁኔታዎች ካሉ በኔቶ አባልነት ልለውጠው ይችላለሁ። የዲሞክራቱ ሴኔተር ጃክ ሪድ ለኤቢሲ ቴሌቪዥን ሲናገሩ ዩናይትድ ስቴትስ ከሩሲያ እና ከዩክሬን አመራር ጋር በሰላማዊ ድርድር ላይ በቅርበት መስራት አለባት ብለዋል። ይሁን እንጂ ግን ወደፊት አንዳንድ ተግዳሮቶች እንደሚኖሩ ይጠብቃሉ። ከዚህ ስምምነት በኋላ ሩሲያውያን በዩክሬናውያን ላይ ውንጀላ የሚሰነዝሩ ከሆነ ሆን ብለው ተቃዋሚ የሚሉትን ሁሉ እያደኑ ሊያጠፉ መሆኑ ይሰማኛል። ይህ በእንዲህ እንዳለ ፕሬዚደንት ቭላድሚር ፑቲን ትላንት እሁድ ሩሲያ ውስጥ የአባቶችን ምድር ተከላካይ በተሰኘው ስነ ስርዓት ላይ ተሳትፈዋል። በዩክሬን ለሚዋጉ ወታደሮችም ሜዳሊያ ሰጥተው ወታደሮቻቸውን በአዲስና ዘመናዊ የጦር መሳሪያዎች ለመደገፍ ቃል ገብተዋል። ሙከራትና ክብራን ለምሽት የተመደበልን ክፍለ ጊዜ በዚህ ተጠናቋል። የአሜሪካ ድምጽ ዘውትር ምሽት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት በቀጥታ ስርጭቱን ያስተላልፋል። ከዚህ በተጨማሪም በዌብሳይቱ አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ከሰኞ እስከ አርብ ስርጭቱን ያስተላልፋል። ሳስተናግዳቸው የምሽት እንግዲህ ወልድነኝ ስርጭቱን ከስቱዲዮ የተቆጣጠርልን ውሱ ታምሬ ዋና አዘጋጅ ጽዮን ግርማ ከመላ ባልደረቦቻችን ጋር መልካም ምሽት